የወጣቶች ዓለም ትንባሁን የሚመለከተው አዲስ ሕግ ኢትዮጵያ ውስጥ ተግባራዊ ሊሆን ጥቂት ቀናት ብቻ ቀርተውታል። ስለዚሁ ሕግ ምንነት በኢትዮጵያ ምግብ መድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን የሕግ ዝግጅት ክፍል ኃላፊ የሆኑት ወይዘሮ አብረህት ግዳይ ገልጸውልናል። ሀገራችን ኢንተርናሽናል ትንባሁን ቁጥጥር ኮንቬንሽን አጥብቃለች። ይህን ኮንቬንሽን መሰረት በማድረግ ባለስልጣን መስሪያ ቤታችን የኢትዮጵያ የምግብ የመድኃኒት የጥናት ትምህርት ዳድና ቁጥጥር ባለስልጣን ይህንን ኮንቬንሽን በበላይነት እንዲያስፈጽም፣ እንዲያስተባብር ስልጣን ሰጥቶታል። በአዋጅ ቁጥር ስምንት ሀይሁለት ሶስት ሺ ስድስት ላይ መቼ ነው ማለት ነው ይህ ህጉ ተግባራዊ መሆን የሚጀምረው? ከመጋቢት ሁለት ሺ ስድስት ጀምሮ ተግባራዊ ሆኗል። ያኔ ነው መመሪያው የጸደቀው። በላይ ጽሁፍና ሌሎች ሬጉላተሪ ሪኳየርመንትስ ውስጥ ከመስከረም ጀምሮ ተፈጻሚ አድርጓቸዋል። ነገር ጀምሮ ተባራ የሆነ ህዝብ የተሰበሰበት ቦታ የማይጨስበት ቦታን የሚከለክለ ይሆናል። ስለዚህ የተሰበሰበት ቦታ ማለት ትራንስፖርት አካባቢ ሊሆን ይችላል። ትምህርት ቤቶች፣ የጤና ተቋሞች፣ ትሬድሞ ሆቴሎች አካባቢ፣ እነዚህ የሚሰበሰበቸው ቦታዎች ማጨስ ክልክል እንደሆነ ነው የሚያስቀምጠው መመሪያ። ህጉ መላው ኢትዮጵያን የሚመለከት ነው እንጂ አዲስ አበባ ከተማን ብቻ ነው አይደለም። እንደ ሀገር እንደ ሀገር ተፈጻሚ የሆነው በበላይነት የባልጣ መስሪያ ቤታችን ቁጥጥሩን ስርዓት ለማስፈጸም እና የማስተባበር ኃላፊነት ሊሰጠውም በመላ ሀገር ሳሉ የሚመለከታቸው ሴክተር መስሪያ ቤቶች እና የክልል ሬጉላቶሪ አካላት ኃላፊነት መስበ ይሳይ ስልታል ነው ለምሳሌ ክልል ትግራይ ይህንን ህግ ተግባራዊ ካደረገች ሌሎች አንዱ ሲሆን ሌሎችም ይህንን ህግ ተግባራዊ ለማድረግ እስኪ ስራ እየሰሩ ያሉበት ሁኔታ ነው ያለው። ህጉ ሲጋራን ብቻ ነው የሚመለከተው ወይስ ለምሳሌ ሺሻ የሚጨስበት ቦታዎችንም ይመለከታል? እንግዲህ ህጉ የሚገልጸው ከትንባሆ ቅጠል በከፊል ሆነ ሙሉ በሙሉ የሚሰራ ምርት ወይም ሲጋራ ነው ነው ቁጥጥር የሚያደርግና ይህ ማለት ደግሞ አሁን ሽሻ የተባለው ከሲጋራ ቅጠል በከፊልም ሆነ ሙሉ በሙሉ ከተዘጋጀ ቁጥጥር ከሚደረግበት አካል ይሆናል ማለት ነው። ህዝብ በተሰበሰበበት ቦታ ትንባሆ ሲያጨስ የተገኘ ሰውን ወይም እንዲጨስ የፈቀደ ተቋም ህጉን ሳያከብር ቢቀር ቅጣቱ ምንድን ነው? የህግ ባለሙያዋ ወይዘሮ አብረህት ይህ እንደየክልሉና የማስፈጸሚያ ህጉ ይለያያል ይላሉ።

ሌላው አንድን ታዳጊ ሂድና ከሱቅ ሲጋራ ገዝተህ አምጣለኝ ማለት ብዙም አዲስ ነገር አይደለም። እና ባሉት ሱቆች ለታዳጊዎች ሲጋራ ቢሸጡ በዚህ በአዲሱ ህግ መሰረት ተጠያቂ ያስደርጋቸዋል። ደፍንት መመሪያው በግልጽ ነው ያስቀመጠው። በሚመለከት እድሜያቸው ከአስራ ስምንት አመት በታች ለሆኑ ህጻናት ሲጋራ መሸጥ በጣም የተከለከለ ነው። ይህንን የሚያረጋግጥበት ሲስተምም በመመሪያው ላይ በግልጽ የተደነገገበት ሁኔታ ነው ያለው።

ህዝብ በተሰበሰበበት ቦታ ትንባሆ ማጨስን ወይም እንደ አንድ ተቋም ሌሎች እንዲያጨሱ መፍቀድን ስለሚከለክለው ህግ ይህን ያህል ከሰማን ተግባራዊ ማድረግ የሚጠበቅበት ማህበረሰብስ በዚህ ላይ ምን አስተያየት አለው? የጥቂት ወጣቶችን አስተያየት አሰባስበናል። አብዱ የአሶሳ ከተማ ነዋሪ ነው። ህጉ ከተገበረ ለእኛ በጣም አሪፍ ነው። ያው ግን በትክክል የሴት ቦታ እንደሆነ ህጉጭ ያሳይት በጣም አሪፍ ነው ለእኔ። ከመጀመሪያ ጀምሮ ይሄ ነገር በጣም ዘግይቷል። ቀደም ብሎ ነበር መጣት አለበት ህጉ። በተለይ በወጣቱ ላይ ብዙ ተጽዕኖ ይፈጥራል ብለህ ታስባለህ? ወጣቱ ምን ያህል በአደባባይ ያጨሳል? አይ በጣም የሚመጣ ነው። ምግር ነገር ከዕለት ተዕለት እኛ አካባቢ ላይ አሁን እንደተሞክሮ ብነግርሽ ማለት ነው እኛ አካባቢ ላይ አሶሳ ከተማ አብዛኛው ሰው በልደት ነው የሚጨምረው። አሁን አሉ አንዳንዶች እንደዚህ አንዳንድ ነገር አስበው ሳይሳካላቸው በቃ በልደት ነው ተናድጄ የገባሁበት ይላሉ። እና ከገቡ በኋላ ደግሞ እንኳን መክራቸውን ለመውጣት ተጠማት ያስቸግራቸዋል። እና ትምህርት ቤት አካባቢ፣ በሰርግ ቦታዎች እና በሀዘን ቦታዎች አብዛኛው ቦታ ይከስታል። ቀዳች ሁሉን ተሜላዎ ሰመላለች ሰው ፍለ ሰው እያለ በቃ እንድሮ የሚያቀሳሉ እና ይክነት ህዝብ ከወጣ በትክክለኛ በጣም አሪፍ ነው ሚለው። ስሜ ማቴዎስ ገብረ ሚካኤል ይባላል። ያለውበት ቦታ ደቻ ወረዳ ጎግራ ቀበሌ ዋባራ ቦታ ይባላል። አስተያየት አዎ ጥሩ ነው። በእኔ በኩል በጣም ጥሩ ነው ብዬ ነው የሚያስበው። ከሲጋራ ከማጭሱት በጣም ማይጭሱ ውስጥ ላይ ነው በጣም ጉዳት የሚደርሰው። በእኔ በኩል አስተያየት ጥሩ ነው ብዬ ነው የሚወስደው። ስለዚህ አንተ አጫሽ አይደለህም ማለት ነው? አዎ አይደለሁም። አንተ ባለበት አካባቢ ማጨስ ምን ያህል የተዘወተረ ነው? ብዙውን ጊዜ ያጨሳሉ። ሽማግሌዎችም ወጣቶችም፣ ብዙ አብዛኛው ያጨሳል። ወደ ወደኛ ሰፈር ሲያጨሱ ግን እንደዚህ በአደባባይ ነው ወይስ ተደብቀው ነው የሚያጨሱት? ተደብቆ የሚያጨሱትም አለው አደባባይ ላይ የሚያጨሱም አለው። እነሱ በቃ ተደብቆ የሚያጨሱት በቃ በቃ ቤተሰብ ጋር ያሉት ናቸው። ጎዳና ተዳዳሪ አብዛኛውን ጊዜ አያጨስም አላየውም። ጎዳና ተዳዳሪ በቃ ለም ቤተሰብ ጋር ያሉት ናቸው ተደብቆ ምናምን የሚያጨሱት ይላል ማቴዎስ። ሌላው አስተያየት የሰጠን በአዲስ አበባ ቦሌ ክፍለ ከተማ የሚኖረው በእምነት ነው። በጣም የገርምሽ ነገር አሁን እኔ ያለውበት አካባቢ ላይ እነ ሶማሌዎች ይበዛሉ። ምንድን ነው በጣም ያጨሳሉ። እና አሁን ካፌ ውስጥ በምትበይበት ጊዜ በምትበት ጊዜ አሁን እኛ አጫሾች አይደለንም፣ ግን በጣ እዛ አካባቢ ያለው አካባቢ ላይ የተቀመጠው ሌላውም ሰው በጣም ነው በዛ በሲጃራ ጭስ በጣም የሚረበሸው ሁላችን የምንረበሸው ማለት ነው። እና አሁን የተወሰደው እርምጃ በጣም በጣም አስደስቶኛል። በጣም በጣም ጥሩ ነው ብዬ ነው በእኔ በኩል ማስበው። በእምነት ህጉ በተለይ በወጣቱ ላይ ተጽዕኖ ይፈጥራል የሚል እምነት አለው። በተለይ አሁን የሚገርምሽ ነገር እኔ አሁን እዚህ ያለሁበት አካባቢ እንደዚህ የአስራ አንድ አመት ልጆች የአስራ ሁለት አመት ልጆች ሁሉ ሲያጨሱት ከያ ኢትዮጵያኖች የሆኑ እዚህ አካባቢ ሲያዙ ሲዞሩ ካየኋቸው ማለት ነው፣ የሚገርምሽ ነገር በጣም ነው የምታዝኙ። በጣም በተለይ እነኛውን ጎዳና ላይ ያሉ እና እዚህ አሁን ያለሁበት አካባቢ የአየር አምባ የሚባል ትምህርት ቤት አለ። የዛ ትምህርት ቤት ተማሪዎች ሆኑ የሃይስኩል ተማሪዎች የሆኑ ማለት ነው ዘጠኝና አስር ልጆች ተማሪዎች ሆኑ ሰባት ስምንት ተማሪዎች ሆኑ እነሱ ሁሉ ሲያጨሱ ያቸዋሉ። እዚህ አካባቢ እየመጡ ነው የሚያጨሱት። ምክንያቱም አሁን ትውልዱ ምን እየሆነ ነው? እየተበላሸ ነው ያለው። በጣም በጣም እየተበላሸ የሚያስችል በተለይ በአካባቢያችን ያሉ የሺሻ ቤቶች መብዛት፣ ትጃራ ጫሽ ውስጥ በየቦታው ላይ እየበዙ መምጣት እንደገ ይሄ ነገር ደግሞ አብዛኞቹ ደግሞ ያው እዚህ ከአካባቢያቸው ከኤንቫይሮንመንታቸው አካባቢያቸው ካለው ሰው ነው ይህን ነገርን የሚወርሱት እና እኔ አንደኛ ይሄ ነገር ያው መንግሥት እንደውም ጠበቅ ያለ እርምጃ በዚህ ነገር ላይ ከወሰደ በጣም ጥሩ ነው። በጣም ማለት ያው ከሕግ ከወረቀት ያለፈ ከሆነ ማለት ነው። የአክሱም ከተማ ነዋሪ የሆነው የዩኒቨርሲቲ ተማሪ ተስፋአለም አዲሱ ሕግ በጥብቅ እንዲሰራበት ይመክራል። ህጉ ትንሽ ጠንከር ብሎ ማለት በአደባባይ ብቻ ሳይሆን አብዛኛው የሚያጨሱበት ቦታ እያጣሩ እና እየተከታተሉ ቢያዩዋቸው ደስ ይላል። የእኔ ጓደኞችም አሉ ማለት ነው። የእኔ ጓደኞች የነበረው የሚጠቀሙ አሉ። አሁን እሱ ቢከለከል ያው አሪፍ ነው። ጓደኞችም ወደ ስራቸው ይገባሉ። ጥቅስ እስከመጻ ይሆናል ማለት ነው። ተስፋለም እንደገለጸልን አብዛኞቹ የትምህርት ቤት ጓደኞቹ ትንባሆ ማጨስ የጀመሩት የከፍተኛ ተቋም ከገቡ በኋላ ነው። ማንኛውም አስራ ስምንት የሞላው ወጣት ደግሞ ትንባሆ የመግዛት መብት አለው። ሌላው ደግሞ የተስፋለም ጓደኞችም የሆኑ ሌሎች በርካታ ወጣቶች የሚያጨሱት ተደብቀው መሆኑ ነው። በፌስቡክ ገጻችን ላይም ቢሆን ትንባሆን የሚመለከተው አዲስ ህግን አስመልክቶ አስተያየት የጻፉልን አብዛኞቹ ሰዎች ህጉን የሚደግፉ ናቸው። ይሁንና ለአጫሾችም እናስብ ያሉ አልጠፉም። ይርጋ ለምሳሌ እኔ አለስማማም ማጨስ መብታችን ነው ብሏል። ሳቪዮር ሚካኤል ደግሞ ህግ መውጣቱ አይከፋም፣ ግን ለሚያጨሱ ወገኖቻችን ብናስብላቸውስ፣ ቢያንስ ሰው በብዛት በሚሰበሰብባቸው ቦታዎች የማጨሻ አካባቢ ቢገነባስ የሚል ሀሳብ አቅርቧል። እስጢፋኖስ ፈለቀ ለሚያጨሱ መብታቸው ነው፣ ነገር ግን የማያጨሱትን መብት መጋፋት አግባብ ባለመሆኑ ህጉ ተገቢ ነው ብሏል። ኖቤል በቀለ ደግሞ ለማያጨሱት መልካም ዜና ነው ሲል፣ መንግስቱ በቀለ ደግሞ ጫትንም ቢያካትት ጥሩ ነው ብሏል። ምስጋናው ተሾመ ሸጋ ነው ለነገሩ በልተን ሳንጠግብ ሲጋራ አያሳስበንም ብሏል። ደጉ ጅፋር ደግሞ መከልከል የነበረበት አልተከለከለም፣ መከልከል ካለበትስ ወደ ማጨስ የሚወስዱት ደላላዎች ጫትና መጠጥ ናቸው ብሏል። ዮናታን ሄኖክ ይህ ትርጉመቢስ ነው። ይህ የእኛ የጤናና ማህበራዊ ችግር አይደለም። እኛ ኢትዮጵያውያን በአጠቃላይ እስረኞች እንጂ አጫሾች አይደለንም ይላል። ሀጎስ ደግሞ ጥሩ ነው እንደኔ ግን የትንባሆ ፋብሪካዎች መዘጋት አለባቸው ወደ ሀገርም ከውጭ እንዳይገባ መከልከል አለበት ብሏል ቺዎ ከነጭራሹ ትንባሆ ማጨስ በአለም ዙሪያ ህገ ወጥ ቢደረግ ጥሩ ነው የሚልና ሌሎች አስተያየቶችም ደርሰውናል ሌሎች ወጣቶችስ በትንባሆ ህግ ላይ ምን አስተያየት አላችሁ ጻፉልን ለዝግጅቱ ልደት አበበኔ ጤና ይስጥልኝ